ከባለ ብዙ ቢሊዮን ዶላሩ ዓለም አቀፍ የቡና ኢንዱስትሪ ገበሬዎች የሚያገኙት ጥቅም እጅግ አነስተኛ መሆኑንና መስተካከልም እንዳለበት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሳስበዋል። ኢንዱስትሪው ሴቶችንና ወጣቶችን የማያካትትና፣ ይቅርታ፣ ኢንዱስትሪው ሴቶችንና ወጣቶችን የሚያካትትና የተሻለ ገቢ የሚያስገኝ መሆን እንዳለበት ጠቅላይ ሚኒስትሩ ባስተላለፉት መልዕክት አመልክተዋል። መለስካቸው አመሃ ከአዲስ አበባ የሚከተለውን ዘግቧል። የዓለም የቡና ድርጅት አራተኛውን ዓለም አቀፍ የቡና ጉባኤ ዛሬ አዲስ አበባ በተባበሩት መንግስታት የስብሰባ ማዕከል በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቡና በመላ ኢትዮጵያ ከትኩስ መጠጥነቱ ባሻገር ያለውን ባህላዊ እሴት ጭምር ለጉባኤተኞቹ በማስተዋወቅ ጭምር ነበር። አያይዞም በየዓመቱ ከአምስት መቶ ቢሊዮን ስኒ ወይም ፍንጃል ቡና በላይ የሚጠጣው የዓለም ህዝብ ከአመት ዓመት ይህን ቡና ለማምረት የሚማስኑትን ገበሬዎች ምን ያህል ተገቢ ክፍያ እንደሚከፍላቸው ጉባኤተኞቹ ራሳቸውን እንዲጠይቁም ጋበዟቸው። በእርሳቸው በኩል ያለው መልስ ግን እነዚህ አነስተኛ ይዞታ ያላቸው ቡና ገበሬዎች ከዚህ ልፋታቸው የሚያገኙት ገቢ ፍትሃዊም አይደለም፣ በጣምም ትንሽ ነው ይላሉ። ኮፊ ካልተጣራ የነዳጅ ኃይል ቀጥሎ በዓለም በሁለተኝነት ከሚገኘው ከዚህ ባለ ብዙ ቢሊዮን ዶላሩ ኢንዱስትሪ የቡና ገበሬዎች የሚያገኙት ጥቅም በጣም ትንሽ ነው። የመጀመሪያው መልእክቴ ይህ ጉባኤ እነዚህ የቡና ገበሬዎች ለልፋታቸው የተመጣጠነና ፍትሐዊ የገንዘብ ጠቀሜታ የሚያገኙበትን መንገድ የሚያመቻች መፍጠር ነው። በዚህም ጠንካራ ስራቸው ለክብራቸው የተገባና የተረጋጋ ህይወት እንዲመሩ ማስቻል ነው። ለተግባር የሚበጅ ተጨባጭ ምክረ ሀሳብም ያስፈልጋል። በመላው ዓለም የሚገኙ አነስተኛ ይዞታ ያላቸው የቡና ገበሬዎችን የሚያጠቃው በምጣኔ ሀብቱ መስክ የሚታየው ይህ ፍትሐዊነት ብቻ እንዳልሆነም አቶ ኃይለማርያም አስገንዝበዋል። በየጊዜው የሚዋዥቀው ዓለም አቀፉ የቡና ዋጋ የማታ ማታ ከባድ በትሩን የሚያሳርፈው በቡና ገበሬዎች ላይ ነው። ለምሳሌ የዘንድሮ ዓለም አቀፉ የቡና ዋጋ ባለፉት ሰባት ዓመታት ከታዩት ዋጋዎች ሁሉ ዝቅተኛው ነው። በዓለም ለሚገኙ የቡና ገበሬዎች ሁሉ ሽቅብ ቁልቁል የሚወጣውና የሚወርደው የዓለም የቡና ዋጋ ከባድ ፈተና ነው። የትርፋቸው ኅዳግ እጅግ ጠባብ ለሆነው ለትናንሽ ገበሬዎች ደግሞ ይህ ሁኔታ የባሰ ነው። ለድንበር ዘለል ኩባንያዎች በቡና ዋጋ ላይ ቅናሽ ሲታይ የሩብ ዓመቱን ትርፍ በጥቂቱ ሊያወርድባቸው ብቻ ነው የሚችለው። ለትናንሽ የቡና ገበሬዎች ግን ቤተሰቦቻቸውን መመገብ ይችላሉ ወይስ ይራባሉ የሚል ጭንቀት ውስጥ ነው የሚከታቸው። ይህ ጉባኤ የተረጋጋ ዓለም አቀፍ የቡና ገበያ እንዲያድግ የሚረዳ መፍትሄ በማስገኘት በኢንዱስትሪ የተሰማሩ ሁሉ ስኬታማ መጻኢ ዕድል እንዲጎናጸፉ እንደሚረዳ ተስፋ አደርጋለሁ። በአጠቃላይ በዓለም ደረጃ ለቡናው ኢንዱስትሪ ከፍተኛ ስጋት የፈጠረው ደግሞ የአየር ንብረት ለውጥ እያስከተለው የሚገኘው ችግር ነው። መንግስታቸው ነድፎታል ያሉትን የአረንጓዴ ኢኮኖሚያዊ እድገት ስልት ለሀገሪቱ የውጭ ምንዛሬ ምንጭ 24 በመቶ ያህሉን የሚሸፍነው ቡና ጉዳት እንዳይደርስበት በትጋት እየተሰራ እንደሆነ ገልጸዋል። ይሁንና ይህ ስራ በመንግስት ትከሻ ላይ ብቻ መተው እንደሌለበትም አሳስበዋል። የአየር ንብረትን ተጽዕኖ ለመቀነስ የሚደረገው ጥረት ግን በመንግስታትና ሕይወታቸው ለአደጋ ለተጋለጠው ለባለትናንሽ ይዞታ ገበሬዎች ብቻ መተው የለበትም። ቡና ላኪዎች፣ አቀናባሪዎችና በችርቻሮ ንግድ የተሰማሩ ሁሉ የአየር ንብረት ለውጥ በእነዚያ ገበሬዎች ላይ ሊያሳድር የሚችለውን ጉዳት ለመከላከል የሚደረገውን ጥረት የመደገፍ ኃላፊነት አለባቸው። በጉባኤው መክፈቻ ላይ ንግግር ካደረጉት መካከል የአፍሪካ ልማት ባንክ ልዩ መልእክተኛ ምስስ ጄራልዲን ፍሬዘር ሞልጌቲ ደግሞ በተለይ ያተኮሩት ሴቶች የሚያጡትን እንዲያውም የሚነፈጉትን ጥቅም በተመለከተ ነበረ። ቡናን በማምረቱ ሂደት በአንዳንድ ሀገሮች ቁጥራቸው ከወንዶች የሚበልጥ ቢሆንም የምርታቸው ባለቤት የሚሆኑት ሴቶች ቁጥር ግን እጅግ ያነሰ ነው ብለዋል። ጠቅላይ ሚኒስትሩም በንግግራቸው ይህ የማግለልና የሚገባ ጥቅምን የመንሳት እርምጃ መቆም እንዳለበት መልእክታቸውን አስተላልፈዋል። የመጨረሻ መልእክቴ ቡናን የማምረት የማቀናበርና የመቸርቸር ሥራ የጾታ ጉዳይን ከተመን ማስገባት አለበት። ሴቶቻችንን፣ ወጣቶቻችንን ማካተት አለበት። በዓለም አቀፍ ደረጃ ቀጣይነት ያለው እድገት ከፈለግን ግን ይህንን የማግለል ተግባር ማቆም ይኖርብናል። ዓለም አቀፉ የቡና ጉባኤ ለመጪዎቹ አራት ቀናት ይቀጥላል። መቶ 116 ኛው የዓለም የቡና ድርጅት መማክርት ስብሰባ ላይ ኢትዮጵያ አራተኛውን የዓለም ቡና ጉባኤ እንድታዘጋጅ በተመረጠችው መሰረት ይህን ጉባኤ ያዘጋጁት በግብርናና የተፈጥሮ ሀብት ልማት ሚኒስቴርና በንግድ ሚኒስቴር አስተባባሪነት የብሔራዊው የቡና ኢንዱስትሪ ባለድርሻዎች በሙሉ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ